ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 26 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ሰሎሞን አባትና ትዝታ በላቸው ነኝ። እንደምናምሽታችኋል። የሲዳማ ውሳኔ ህዝብ ቅስቀሳ በሐዋሳ ከተማና በሁሉም የሲዳማው ወረዳዎች ዛሬም ሲካሄድ ውሏል።

ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ።

በሌላ በኩል ሲዳማ በደቡብ ክልል ውስጥ ትቆይ የሚለው የጎጆ ምልክት ቅስቀሳ አይሰማም። በአብይ ርዕሳችን ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እና በአሃዱ ራዲዮ 943 በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

የዩናይትድ ስቴትስ የአፍሪቃ ጦር አዛዥ ጉብኝት ሀገራቸው በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት እንደሚያረጋግጥ በአዲስ አበባ የሚገኙ አምባሳደሯ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ከዩናይትድ ስቴትስ የአፍሪቃ እዝ ማለትም አፍሪኮም አዛዥ ጄኔራል ሲተፍን ታውንሰንድ ጋር ተገናኝተው ተነጋግረዋል።

በሁለቱ ሀገራት መካከል ያለው ወታደራዊ ትብብርና ሌሎች ጉዳዮች በውይይቱ መነሳታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። እስክንድር ፍሬው አጭር ዘገባ አድርሶናል። በአፍሪካ ጉዳይ ቁጥር አንዱ የዩናይትድ ስቴትስ የጦር እዝ አዛዥ ናቸው፣ ዛሬ አዲስ አበባ የተገኙት። ዩናይትድ ስቴትስ በመላው ዓለም ካሏት መልክዓምድራዊ አቀማመጥን መነሻ ያደረጉ እዞች የአፍሪካውን የሚመሩት የዛሬው የአዲስ አበባ እንግዳ ጄኔራል ስቲፈን ታውንሴንድ ናቸው።

መቀመጫውን ስቱትጋርት ጀርመን አድርጎ የተቋቋመውን የዩናይትድ ስቴትስ አፍሪካ እዝ አፍሪኮም የሚመሩት ጄኔራል ስቲፈን ታውንሴንድ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ኢትዮጵያ በአካባቢውና በአፍሪካ አህጉር ጠቃሚ የመሪነት ሚና እንደምትጫወት ጀኔራሉ በውይይቱ ወቅት ተናግረዋል። እንደ አውሮፓውያን አቆጣጠር በ2019ና በ2020 በአፍሪኮም የሚዘጋጅ የጦር ልምምድ ለማስተናገድ ያሳየችውን ተነሳሽነትም ጠቅሰዋል።

በሰላም አስከባሪነት በመሳተፍ የምትጫወተውን ሚናም አንስተዋል። የአፍሪካው ማዛዥ ጉብኝት ዩናይትድ ስቴትስ በኢትዮጵያ እየተካሄደ ያለውን ታይቶ የማይታወቅ የለውጥ ሂደት ለመደገፍ ያላትን ቁርጠኝነት ያረጋግጣል ያሉት ደግሞ በአዲስ አበባ የሚገኙት አምባሳደሯ ናቸው። አምባሳደር ማይክል ሬይነር አክለው እንዳሉት ኢትዮጵያ በለውጥ ሂደት እየተጓዘች ባለችበት ወቅት የሕዝቦቿን መብትና ደህንነት ከመጠበቅ ጎን ለጎን አካባቢያዊ መረጋጋትን ማሳደግ ወሳኝ ነው።

የዩናይትድ ስቴትስ የአፍሪካ እዝ አፍሪካው ማዛዥ ጄኔራል ስቲፈን ታውንሴንድ ከኢትዮጵያ ጦር ኃይሎች ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላ ጋርም ተገናኝተው መነጋገራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው።

የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር ከፊታችን ቅዳሜ ጀምሮ ይፋ ጉብኝት ለማድረግ አዲስ አበባ እንደሚገቡ ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ከከንቲባዋ ጋር ከ50 በላይ የንግድ ማህበረሰብ አባላት እንደሚጓዙ ተገልጿል።

እህትማማች ከተሞች የሆኑት አዲስ አበባና ዋሽንግተን ዲሲ ስምምነታቸውን በአዲስ መልክ ያድሳሉ ተብሏል። ከንቲባዋ ወደ አዲስ አበባ የሚጓዙት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ዋሽንግተን ዲሲ በነበሩ ጊዜ ባደረጉላቸው ግብዣ መሰረት መሆኑን ፋና አክሎ ዘግቧል። በኬንያዋ ማርሳቤት ግዛት አስራ ሶስት ሰዎች በአካባቢው ታጣቂዎች ዛሬ መገደላቸውን ነዋሪዎች ተናገሩ።

ከተገደሉት ሶስቱ የኬንያ ፖሊስ አባላት መሆናቸውን ግድያው የተፈጸመበት ቀበሌ ሊቀመንበር ለአሜሪካ ድምፅ አረጋግጠዋል። ገልሞ ዳዊት አጭር ዘገባ አለው።

ዛሬ ጠዋት 12 ሰዓት አካባቢ ቁጥራቸው በውል ያልታወቁ ታጣቂዎች በሰሜን ኬንያ ማርሳቢት ግዛት ሰገንቴ ጀልዴሳ በሚባል ቀበሌ ማህበር 13 ሰዎች መግደላቸው ታውቋል። ውር ከሚባል ቦታ መጥተው ግድያውን እንደፈጸመው የተነገረው እነኚህ ታጣቂዎች በሰገንቴ ጀልዴሳ ቀበሌ በሦስት ቦታ ተኩስ ከፍተው የነዋሪዎችን ሕይወት እንዳጠፉ የአካባቢው ነዋሪ አደን ጃርሶ ጉዮ ለአሜሪካ ድምፅ ተናግረዋል። አደን ከሟቾቹ ውስጥ ሶስቱ የኬንያ ፖሊስ አባላት መሆናቸውን ይናገራል።

አደን ሰገንቴ ጀልዴሳ ቀበሌ ማህበር ልዩ ስሙ ጀልዴሳ በሚባል ቦታ ሌሎች ነዋሪዎች በታጣቂዎች እንደተገደሉ ገልጾ ሟቾች ውስጥ ልጆች አዛውንትና አዋቂ ሰዎች እንደሚገኙም ተናግረዋል። የሰገንቴ ጀልደሳ ቀበሌ ማህበር ሊቀመንበር አሊ ጀልደሳ ግድያውን ለአሜሪካ ድምጽ አረጋግጠዋል። ታጣቂዎቹ ወደ አካባቢያችን መጥተው ነዋሪዎችን እንዲሁም ፖሊሶች ላይ ተኩስ ከፍተው ሶስት ፖሊሶች ገድለው ሄደዋል። ወደ ኮርማ አካባቢ ደግሞ አስር ሰዎችን

ሲኖሩብን ከመግደላቸው በተጨማሪ ከብቶችንም ዘርፈዋል። ሲኒየር ቺፍ አሊ የግድያው መንስ የተጠየቀው እስካሁን ታጣቂዎቹ ሁር ከሚባል ቦታ መምጣታቸው እንጂ ለምን ግድያውን እንደፈጸሙ የታወቀ ነገር የለም ሲሉ መልሰዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ ፕሬዚደንት ዶናልድ ትራምፕን እንደሚደግፉ በምረጡኝ ዘመቻዎቻቸው ወቅት ይናገሩ የነበሩት የሚሲሲፒ እጩ ገዢ ሪፐብሊካን ተፎካካሪ ቴት ሪቭስ አሸንፈዋል።

በተመሳሳይ ሁኔታ ለፕሬዝደንት ትራምፕ ድጋፋቸውን የሚገልጹት የኬንተኪ እጩ ሪፐብሊካን ገዢ በዴሞክራቲክ ተፎካካሪያቸው ኤንዲ በሽር በጠባብ ልዩነት እየተመሩ መሆናቸው ተገልጿል። በሚሲሲፒው ምርጫ ሪፐብሊካኑ ሪቭስ ዴሞክራቲኩን ጂም ሁድ ያሸነፉት 52 ከመቶ ለ47 ከመቶ በሆነ የድምፅ ልዩነት ሲሆን ቆጠራው እንዳለቀ በተነገረበት የኬንተኪ ምርጫ ግን ዴሞክራቲኩ በሽር ሪፐብሊካኑን ማት ቢቨንን

49.2 ለ48.8 ከመቶ በሆነ ልዩነት ነው እየመሩ ያሉት። በሽር አሸንፊያለሁ ቢሉም ቢቨን ግን መሸነፋቸውን እንደማያምኑ ተናግረዋል። በሌላ በኩል ደግሞ በትናንትናው የቨርጂኒያ ግዛት የተወካዮች ምክር ቤት ምርጫ የዴሞክራቲክ ፓርቲው ተወዳዳሪዎች የሕግ መምሪያውንም የሕግ መወሰኛውንም አብላጫ መቀመጫዎች ማሸነፋቸው ታውቋል። ዴሞክራቲኮቹ

ዴሞክራቲክ ፓርቲው ቨርጂኒያ ውስጥ እንዲህ አይነት ድል ሲጎናጸፍ ከ20 ዓመታት በላይ ለሆነ ጊዜ የመጀመሪያ መሆኑ ነው። በተያያዘ ዜና ሁለት ሶማሌ አሜሪካውያን በትላንቱ የሚኒሶታና የሜን ግዛቶች የምክር ቤቶች ምርጫ አሸንፈዋል። የ23 ዓመቷ ሶፊያ ካሊድ የተመረጡት ሰሜን ለሜን ግዛቷ ልዊንስተን ከተማ ምክር ቤት ሲሆን በምክር ቤቱ ታሪክ እጅግ ወጣቷ አባል ሆነዋል።

በ69.6 ከመቶ የመራጭ ድምፅ ነው ሶፊያ ያሸነፉት ሶፊያ ካሊድ ከወላጆቻቸው ጋር ኬንያ ውስጥ ከሚገኝ አንድ የስደተኞች መጠለያ ሰፈር ወደ ዩናይትድ ስቴትስ ኒው ጀርሲ የገቡት የሰባት ዓመት ልጅ ሆነው እንደነበር ተገልጿል ግዙፉ የሶማሌ አሜሪካ ማህበረሰብ ያለበት

በሚነገረው ሚኒሶታ ደግሞ በተመሳሳይ ሁኔታ የ23 ዓመት ዕድሜዋ ናዲያ መሐመድ አሸንፈዋል። ለሚኒሶታ ምክር ቤት አንዲት ሙስሊምም ሶማሌ አሜሪካዊትም ስትመረጥ ናዲያ የመጀመሪያ ሆነዋል። ናዲያ ያሸነፉት በ63 ከመቶ የመራጭ ድምፅ ሲሆን ይህ እድላቸው በአጠቃሉ በአጠቃላዩ የምርጫ ውጤትም የመጀመሪያ ቦታ እንዲይዙ

አስችሏቸዋል። ናዲያም በጦርነት ስትታመስ ከነበረችው የትውልድ ሀገራቸው ሶማሊያ አሜሪካ የገቡት ገና ሕፃን ሆነው እንደነበር ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ኢራን ለኒኩሊየር ማብላያዎቿ ማስጀመሪያ 2000 ኪሎ ግራም የዩራኒየም ንጥረ ነገር ለማስገባት መዘጋጀቷን አስታወቀች። ይህ የኢራን እርምጃ የዛሬ አራት ዓመት ከስድስት ኃያላን መንግሥታት ጋር የኒኩሊየር መርሃ ግብሯን ለመግታት ውል ከፈረመች ወዲህ የወሰደችው የመጨረሻው እርምጃ ሲሆን የትራምፕ አስተዳደር መውጣቱን ካሳወቀበት ከዚህ ውል እያፈነገጠች ስለመሆኗ ማሳያ ነው እየተባለ ነው። የጋራ የተግባር አጠቃላይ እቅድ ወይም በምሕጻር ጄፒ

ኦሲ እየተባለ በሚጠራው ውል ኢራን አንድ ሺህ አርባ አራት ማብላያዎችን ብቻ ለሰላማዊ የኒውክሌር ልማት እንድታስቀር ተወስኖ ነበር። የተባበሩት መንግስታት ድርጅት ተቆጣጣሪ አካል የሆነው የዓለም አቀፉ የኒውክሌር ኃይል ኤጀንሲ ባለሙያዎቹን ወደ ኢራን መላኩንና ማንኛውንም ከውሉ ውጭ የሆኑ ክንዋኔዎችን እንደሚያሳውቁ ሮይተርስ የጠቀሳቸው ምንጮች አመልክተዋል።

የኢራን አድራጎቶች የኒኩሌር ጫና ለማሳደር እየተከናወኑ ያሉ ግልጽ ሙከራዎች ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሞርጋን ኦርተጉስ ወቅሰዋል።

በመጨረሻም አድማጮች የበርሊን ግንብ የፈረሰበትን ሰላሳኛ አመት እያከበረች ባለችበት በዚህ ሰሞን የሩሲያ የመስፋፋት አካሄድ አውሮፓን እያሰጋ ነው ስትል የአውሮፓ ቁልፍ አጋሮቿን አሳሰበች። ለዚሁ ሰላሳኛ አመት ክብረ በዓልና በአትላንቲክ አቋራጩ ግንኙነት ላይም ለመምከር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ ወደ በርሊን በረዋል። ዜናው አበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 26 2012 ዓ ም ምሽት ፕሮግራም ነው። ለወጣቶች የሕግ ግንዛቤ የሚያስጨብጡ በቂ ስራዎች ተሰርቷል ወይም ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መፍጫ ቋንቋቸው የመተርጎም

ህጎችን የማዘጋጀት የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት። የባህር ዳር ዩኒቨርሲቲ የህግ መምህር ምስጋናው ጋሻው ናቸው የሰማችኋቸው። በዴሞክራሲ በተግባር ይመለሳሉ። በሴቶችና ቤተሰብ ክፍለ ጊዜ ፍሬወይኒ መብርሃቱን ይዘናል። ክቡራትና ክቡራን የሲኤንኤን ጀግኖች የዚህ ዓመት የህዝብ ምርጫ ስር ምርጦች ውስጥ ገብታለች።

ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 በቀጥታ ለተከታተሉ ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ትላንት የተጀመረው የሲዳማ ውሳኔ ህዝብ ቅስቀሳ በሐዋሳ ከተማና በሁሉም የሲዳማ ወረዳዎች ዛሬ ሲካሄድ ውለዋል። ዛሬ ይጀመራል ተብሎ የነበረው የመራጮች ምዝገባ ግን ነገ እንደሚካሄድ ምርጫ ቦርድ ትላንት ማምሻውን አስታውቋል። ቪኦኤ ያነጋገራቸው የምርጫ ጣቢያ አስተባባሪ

በሐዋሳ ከተማና በዙሪያው በተሰሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ ገብተዋል ብለዋል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ ዘገባ ልኳል።

ቅስቀሳውን የሚያካሂዱት ስዳማ ራሱን ችሎ በክልል እንዲደራጅ የሚፈልጉ ሲሆን በሌላ በኩል ስዳማ ወደፊትም ከክልሉ ጋር አንድ ሆኖ እንዲቆይ የሚሹ የጎጆ ምልክት በመያዝ ሲቀሰቅሱ አይታይም። አብዛኛው ቅስቀሳ የተደረገ ያለው በተሽከርካሪዎች ላይ ትልልቅ የድምፅ ማጉያ መሳሪያ በመቅጠምና የሻፈታ ምልክት ያታተመባቸውና የተለያዩ መልእክት የያዙ ጽሁፎችን በመንገድ ዳር በአንዳንድ የከተማው አደባባዮችና በግል ድርጅቶች ላይ በመስቀል ነው።

ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ። ቲሸርት ወይም ካነትራ ለብሰው በከተማ ውስጥ የሚቀሰቅሱ ወጣቶችም ተስተውሏል። በሌላ በኩል ደግሞ

በግለሰቦች በከተማ ወይም በአካባቢ መጠሪያ የተከፈቱ ማህበራዊ ብዙሀን መገናኛ ገጾችም በቅስቀሳው የተሳተፉ ነው የሚገኙት። በማህበራዊ ሚዲያ ላይ ሻፈታን ይምረጡ በማለት የቅስቀሳ ዘመቻ የሚያካሂዱት እንዳሉ ሁሉም ጎጆን ይምረጡ፣ አንድነት ይሻለናል የሚሉ መኖራቸውን በበየነ መረብ ዳሳዬ አስተውያለሁኝ።

ዛሬ ይጀመራል ተብሎ የነበረው የመራጮች ምዝገባ ርቀው ያሉ አካባቢዎች የምርጫ ጣቢያ ቁሳቁሶች ባለመድረሳቸው ሁሉም የምርጫ ጣቢያዎች በእኩል ሰዓት ነገ ጥቅምት 27 2012 ዓ ም ምዝገባው እንዲጀምር ምርጫ ቦርድ ትናንት ማምሻውን አስታውቋል። ቪኦኤ ዛሬ ያነጋግራቸው የምርጫ ጣቢያ አስተባባሪና የሐዋሳ ከተማ ክፍለ ከተማ ኃላፊዎች በሐዋሳ ከተማና በዙሪያው በተሰየሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ መሰራጨታቸውን አስታውቀዋል። ከአዲስ አበባ የመጡት ገለልተኛ የሐዋሳ ከተማና የሐዋሳ ከተማ ዙሪያ ምርጫ ጣቢያ አስተባባሪ ወይዘሮ ሙሉ ምበት አንዳርገ

ቋቋሙ ሁሉም የምርጫ ጣቢያዎች አስፈላጊ ቁሳቁሶች መድረሳቸውን ተናግሯል። አዋሳ ከተማ ላይ መቶ ስልሳ አምስት ጣቢያዎች አሉ። መቶ ስልሳ አምስት ጣቢያዎቹም ላይ የሰነ ስርጭቱን ጨርሰናል። ምርጫ አስፈጻሚዎችን በቦታው መድበናል። በአዋሳ ዙሪያ ላይ ደግሞ ስልሳ ምርጫ ጣቢያዎች አሉ። እነሱም ጋር እንደዚህ የተሟላ ነገር አዘጋጅተናል። ተጠባባቂ ምርጫ አስፈጻሚዎችንም ይዘናለሁ። በነገው ዕለት ምዝገባውን እናካሄዳለን ማለት ነው። የመጡትን ምርጫ አስፈጻሚዎች ገለልተኛና ጠንከር ያሉ በመሆናቸው ይህንን ነገር በአግባቡ ይወጡታል የሚል

አስተሳሰብ ነው ያለኝ። ያንንም ተቀብለው በየ ቦታው ላይ ሄደው ስራቸውን ጀምረዋል። ተሰራጩት እንግዲህ አሁን የመራጮች መዝገብ ካርድ እና መዝገብ እነሱን እና ለጣቢያው የሚያስፈልጉ አንዳንድ ቁሳቁሶችን በየምርጫ ጣቢያው ላይ ደርሰዋል። መራጮች በነገው ዕለት ወደ ምርጫ ጣቢያ ይመጣሉ በሚመጡበት ሰዓት ተመዝግበው የምርጫ ካርዳቸውን ወስደው በምርጫው ዕለት መጥተው ድምጽ ይሰጣሉ ማለት ነው።

በመናኸሪያ ክፍለ ከተማ 18 የምርጫ ጣቢያ ተዘጋጅቶ ለአስፈጻሚዎች ማስረከባቸውን የተናገሩት የክፍለ ከተማው ስራ አስኪያጅ አቶ አረጋ በሬሳ የምርጫ ጣቢያዎች በሰው ኃይልና በቁሳቁስ እንዲደራጁ ተደርጓልም ብሏል። ድምፅ የሚሰጡባቸው ቦታዎችን የማስተዋወቅና ለጸጥታ ስጋት ሊሆኑ የሚችሉ ሁኔታዎችን መለየታቸውና በህዝበ ውሳኔም ሌሎች ብሔር ብሔረሰቦች እንዲሳተፉ ሁኔታዎችም መመቻቸቱንም አቶ አረጋ ተናግሯል። አንዳንድ ለጉዳዩ ባለቤትነት የሚገባቸውን ገለልተኛ አካላት ጉዳዩን እንዲያጣሩትም ጭምር

እስከ ቦታው ዝግጅት ተደርጎ በተለይ ከዚህ ከቁሳቁስ ጋር ታይዞ ድንኳኖች የማዘጋጀት ቤቶች፣ ወንበር፣ ጠረጴዛ የመሳሰሉትን እዛው ለስራው የሚመቹ ሁኔታዎች ተጠርጎ አጠቃላይ እንደሚታወቀው ከተማ ላይ ሰፊ ብሔረሰብ ነው ያለው። ይህ ብሔረሰብ በባለቤትነት ተሳትፎ እንዲያደግም ጭምር የተደረገበት አብረው ስኖሩ ከነበሩት የከተማዋ ህብረተሰብ በመፈቃቀድ ላይ ውሳኔ ጭምር እንዲሰጡ በከተማ አስተዳደሩና በምርጫ ቦርድ በተቀመጠው ከስላማ ህዝብም ጋር

ስምምነት የተደረሰበት ስለሆነ ሁሉም ህዝብ ድምፅ የሚሰጡበትን ሁኔታ ተመቻችቶ ህዝባችን ዛሬ የተሻለ

ግንዛቤ ይዞ የሄዳያልበት ሁኔታ ነው ያለው። ና በምርጫ የሚሳተፉ መራጮችን በተመለከተ ግርታ መኖሩን የጠቀሱት የአዋሳ ከተማ ከፍተኛ ፍርድ ቤት ዳኛ ና ውሳኔ ህዝብ በተመለከተ ስልጠና በመስት ላይ የሚገኙት አቶ መብራት መስፊን በሐዋሳ ከተማ ና በሲዳማ ዞን የሚኖር እድሜው አስራ ስምንት ና ከዛም በላይ የሆነ ህጋዊ ሰውነት ያለው ማንኛውም ሰው ይመርጣልም ብሏል። በምርጫው ላይ የሚሳተፉ ከዚህ በፊትም በተደጋጋሚ ምርጫ ቦርድም ሆነ የተለያዩ አካላቶች በተለያዩ መገናኛ ብዙሀን ሲገልጹት እንደነበረው በአዋሳ አንስቶ እስከ

ጭሬ የምንለው የሲዳማ ዞን የመጨረሻ ወረዳ ነው፣ ሩቅ ነው የምንልበት ቦታ ድረስ ያሉ በዛ አካባቢ የሚኖሩ የኖረ ነው መምረጥ የሚችለው እንጂ የብሔሩ ተወላጅ ብቻ እንዳልሆነ ከዚ በፊት ምርጫ ቦርድ በግልጽ አስቀምጧል። ስለዚህ ለመራጭነት ብቁ የሆነ በዛ አካባቢ ላይ ስድስት ወር እና ከዛ በላይ የኖረ መታወቂያ ያለው ሰው መምጣት ይችላል። ከዛ አልፎ ተርፎ ደግሞ በመመዝገብ ሂደትም ይሄ ሊመዘገብ አይገባም የሚል ጥያቄ ከተፈጠረ የህዝብ ታዛቢ የምንላቸው እስከ አምስት ሰዎች

በዛ ቦታ ላይ የሚቀመጡ ሰዎች በዛ አካባቢ ነዋሪ መሆኑን በማረጋገጥ እንዲመዘገብ ጭምር የሚያደርጉበት ስርዓት ነው ያለውና ይህንን የሚያሟላ ሰው መመዝገብም ሆነ ድምፁን መስጠት ይችላል ማለት ነው። የአሜሪካን ድምጽ ራዲዮው ዮናታን ዘብድዮስ ሐዋሳም። ዮናታንን እናመሰግናለን። ከዚሁ ህዝበ ውሳኔ ጋር በተያያዘ።

ብሔራዊ ምርጫ ቦርድ አቅዶት የነበረው አጠቃላይ የውይይት መድረክ የአንድ ወገን ተሳታፊ አለመገኘቱን አስታውቋል። በሌላ በኩል የሲዳማ ዞን አስተዳደር እንዲህ ባሉ ውይይቶች እንድንሳተፍ አንገደድም ብሏል። ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።

የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝበ ውሳኔ ከመከናወኑ በፊት ሊያካሄደው ያሰበው የውይይት መድረክ የአንድ ወገን ተሳታፊ እንዳላገኝ አስታውቋል። ቦርዱ ህዝበ ውሳኔው ከመከናወኑ በፊት በኢትዮጵያ ሀሳብና አስተያየት ያላቸው የፖለቲካ ፓርቲዎች፣ በክልሉ በምርጫ ላይ የሚሰሩ ሲቪል ማህበራት ከሲዳማ ዞን እና የሲዳማ ክልላዊ የፖለቲካ ፓርቲዎች የሚወያዩበት መድረክ አዘጋጅቶ

ጥሪ አድርጎ ነበር። ለቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በመጀመሪያ ይህን መድረክ ማዘጋጀት ለምን እንዳስፈለገ ጠይቀናቸዋል። መራጮች ያው ሀሳባቸውን ከሰቦች ድምጻቸው ከመስታቸው በፊት የሚመርጡት ሀሳብ ምን አይነት እንደሆነና ምንምን ነገሮችን ያካተተ እንደሆነ ቢያውቁት ጥሩ ነው በሚል ነበረ ዝግጅት

በማድረግ ያሰብነው ነው እና ያሰምንበት ፕላትፎርም ከዚህ በፊት እንደተለመደው አይነት የምርጫ ክርክር ሳይሆን ከዛ ለየት ያለ ሆኖ ውይይቶች እንዲደረጉበት ነው። ውይይቶቹ ለምሳሌ ይሄን ህዝበ ውሳኔ ስናካሄድ ከህዝበ ውሳኔ በኋላ ያለው ውጤት ላይ ድጋፍ ቢያገኝ ምን ማለት ነው፣ የማይደግፉ አካል ደግሞ ያንን የሚያደርገው ለምንድን ነው የሚለውን በሁለቱም በኩል ያለውን ነገር ውይይት ማድረግ ኢኮኖሚያዊ፣ ማህበራዊ የመሳሰሉት ጉዳዮች ብለን ነበር ለማንሳት አስበን የነበረው ነው ማለት ለዚህ ውይይት የሚሳተፍ የፖለቲካ ፓርቲም ሆነ የሲቪል ማህበር አገኛችሁ ተሳታፊ አግኝተን ነበረ በፖለቲካ ፓርቲን አስመልክቶ

ወደ ዘጠና የሚጠጉ ፖለቲካ ፓርቲዎች አተው ሀሳብ አለን ጉዳዩ ላይ መወያየት መነጋገር እንፈልጋለን ብለው ማመልከቻ አስገብተው ነበረ። በሲቪክ ማህበራት በኩል ደግሞ ሶስት የሲቪክ ማህበራት በዚህ ጉዳይ በምርጫ ጉዳይ ላይ የሚሰሩ ምዝገባ ያላቸው እነሱ ራሳቸው መተው በዚህ ላይ መናገር እንፈልጋለን ብለው አቅርበውልን ነበር። ልናረግ ያሰብነው የነበረው በኋላ ላይ ያው ዘጠና ፓርቲዎችን ማከራከርም ሆነ ወደ ፓነል መምጣት ስለማይቻል የተወሰኑ ከዛ መካከል ያሉ ከጉዳዩ ቀጥተኛ ግንኙነት ያላቸው ለምሳሌ ዞኑ ላይ የሚሰሩ ክልሉ ላይ የሚሰሩ ሀገራዊ የሆኑ አይነት ነገር አድርገን

ሶስተኛ ነው ብዙት መረክ ነው ሚዲያዎችን ማነጋገር ለሚዲያዎቹ ማለት ነው የጉዳይ ሪፈረንደም ከዚህ በፊት ተደርጎ ስለማይቀዝ በትልቅ ደረጃ ደጋፊ እና ተቃዋሚ የሚባል ነገር ደግሞ የሌለው በመሆኑ ያንን ይዞ ደግሞ ይህኛውን ነው የምደግፈው ለዚህ ይመረጥ ብሎ ቅስቀሳ የሚያደርግ አካል ባለመኖሩ በእነሱ በኩል ሚዛናዊነት ለማድረግ

ውይይት ተደርጎ ነበር። እንዴት አድርገን ሁሉንም ድምጾች የሚያስተማ የሚችል ከሽ ሊናደርግ ፈላ እንችላለን የሚለው ማለ ስለዚህ ምን ምላሽ አገኛችሁ? ያገኘ ነው ምላሽ የሲቪክ ማህበራቱ ለመሳተፍ ፈቃደኛ ናቸው። የተወሰኑ ፖለቲካ ፓርቲዎችም ለመሳተፍ ፈቃደኛ ናቸው። የተወሰኑ ግን ግሌሲ ለመከለል ውስጥ የሚሰሩ የፖለቲካ ፓርቲዎች እና አስተዳደሩም በዚህ ጉዳይ ላይ ፖለቲካ ፓርቲዎች መሳተፍ የለባቸውም ይሄ የፖለቲካ ፓርቲዎች ጉዳይ አይደለም፣ አይመለከታቸውም እና ስለዚህ መደረግ የለበትም የሚል ጽኑ አቋም

አሳይተዋል። እንደተወሰኑ ውይቶችም አንድ ሁለት ውይቶችም አድርገናል። እንዴት አድርገን ነው አላማው ምንድን ነው? ምክንያቱም ምርጫ ሲባል በዋናነት ሁለት አማራጮች አሉ። እነዚያ ሁለቱ አማራጮች ላይ ድምፅን መስጠት ምን ማለት ነው የሚለውን ነገር ደግሞ መራጩ ማወቅ አለበት። ያን የምርጫ ሂደት በኖርማል ምርጫ ሁኔታዎች ውስጥ የምርጫ ሂደቱ አካል ያ ነው እና መረጃ በአግባቡ ለድምፅ ተጩ መድረሱን ማረጋገጥ ደግሞ የቦርዱ ስራ ነው። ስለዚህ ያንን በዛ ማዕቀፍ በዛ መርሆ ውስጥ ሆኖ እንዲሰራ ነበረ ብለን ማብራሪያ ሰጥተናቸው ነበረ። ያው እንግዲህ በዛ መሰረት ግን የ

ምርጫው መርሃ ግብር ሲወጣ የቅስቀሳ ጊዜ የሚል ያን ሳምንት ጊዜ አለ። ያ ማለት ምን ማለት ነው? መደረግ የለበትም የሚል ጉዳት አለውም የሚል በአደባባይ ወቶ የሚናገርበት፣ ለህዝቡ ይህንን ነው መምበጥ ያለብህ የሚልበት፣ አይ መደረግም አለበት የሚለውም ደግሞ በአደባባይ ወቶ የሚናገርበት ነበር የሆነው ያ ጊዜ። እሱም ደግሞ በሌሎች ምርጫዎች ቦርዱ ነው የሚያመቻቸው፣ የክርክር ሰት ሊመደበውን የሚለው ምን የሚለው በዚህኛው ላይም እንደዚሁ እኛ በተቻለ መጠን ሁሉም አካላት ያሉበት የሆነ

ማህበረሰቡ ሊሰሙ የሚችልበትን መድረክ አዘጋጅተን በዛ ፕላትፎርም ላይ ከዞን አመራር ጀምሮ ክልል አመራሮች፣ ፓርቲዎች፣ ሲቪክ ማህበራት እንዲሳተፉ ነበር የፈለግነው። ከፍተኛ ድምፃት ያለው ከዞኑ በኩል እና ደግሞ ከተወሰኑ ክልል ውስጥ ከሚሰሩ ፖለቲካ ፓርቲዎች በኩል መደረጉን እንቃወማለን፣ አንሳትፍም የሚሳሳዩትን ነገሮች ማለት የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ በዚህ ጉዳይ ላይ ያላቸውን ምላሽ ጠይቀናቸዋል። ይሄ የነማን መብት

እንደሆነ አናውቅም። አሁን ተወያዮቹ ማን ሊሆን እንደሚችሉ በእኛ በኩል ሬፈረንደም እንዲካሄድለት የጠየቀው የሲዳማ ህዝብ ነው። ሲዳማ ህዝብ ጥያቄው የሲዳማ ህዝብ የመላው ነው ወይስ የተወሰነ አካል ነው የሚለውን ለማረጋገጥ ነው ያው ሬፈረንደም የሚካሄደው። በዚህ መሰረት ውይይት ቢደረግ ኖሮ በጠያቂው ህዝብ መካከል ድቤት ተደርጎ

መረጃ ባለው ልክ ልወስን የሚችል ህዝብ ስለሆነ ለውሳኔ መቅረብ ይችል ነበረና፣ ከሲዳማ ውጭ ወይም ስዳማ ውስጥም ሆነው ሌሎች ብሄሮች፣ ብሄረሰቦች አባላት አሉ። ከነዛ ውጭ ያገባኛል የሚል አካል እንደሚያገባው እኛ እናምንም። ነገር ግን ይህንን ሁሉ የሚመራው ምርጫ ቦርድ ነው። አሁን በተገለጸ አግባብ ሀሳብ ቀርቦ ነበረ በምርጫ ቦርድ በኩል እና እኛ እንደዛ ባይሆን ጥሩ ነው።

ጠያቄው የስዳማ ሕዝብ ነው ውሳኔም የሚያሳርፈው ስዳማ ውስጥ የሚኖረው አብረው የሚኖረውን ሰው አሳትፎ ያው በዋናነት ጥያቄው የራሱ ስለመሆኑ በድምፁ የሚወስ ነው፣ የስዳማ ሕዝብ ነው ይሄ ሕዝብ ነው መወሰን ያለበትና ለዚህ ሕዝብ መረጃ ተጣል የሚለው ሰውዬ ወይም ቡድን ወይ ድርጅት ምን አግብቶት እንደሆነ አናውቅም። ያገባኛል ምንም ከሆነ በሕግ አግባብ ያንን ሊያነሳ ይችላል።

በእኛ በኩል ግን የዚህ አይነት ውይይቶች ላይ በራሳችን በኩል አንሳተፍም። የሚወያይ ካለ በህግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኛም። እኛ ግን በእንደዚህ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው። የዞኑን አቋም በተመለከተ ባለው መንገድ ሁሉ ተጠቅመው ለህዝቡ እያስተዋወቁ መሆኑን የገለጹት አቶ ደስታ እንዲህ ያለ ውይይት ማድረግ በህጉ ላይም አልተቀመጠም የሚያስገድደን ህግም የለም ብለዋል።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ዮናታንና ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለአንበጣ መንጋ የተጋለጠን ሰብል

ቁጥራቸው ሁለት ሺህ የሚደርስ የወሎ ዩኒቨርሲቲ ተማሪዎች መምህራንና የአስተዳደር ሠራተኞች በዘመቻ ሰብስበዋል። መስፍን አራጌ ተጨማሪ አለው ከደሴ።

ዘንድሮ በሰብላቸው ቁመና በያዘው ፍሬ ተስፋ ሰንቀው የቆዩ አርሶ አደሮች ተስፋቸው ላይ ስጋት ተጋርጧል። የአንበጣ መንጋ እንኳንስ የዘሩትን ተፈጥሮ ያቆመውን ቁጥቋጦ በቁመናው እየበላ ከቃጠሎ የተረፈ ግንድ አስመስሎታል። በዞኑ ችግሩ በስፋት ከተከሰተባቸው ወረዳዎች አንዱ የቃሉ ወረዳ ነው። ካሉት ቀበሌዎች አስራ ሁለቱ ደረጃቸው ይለያይ እንጂ በአንበጣ መንጋ ተከበዋል። የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ባልደረባ አቶ አህመድ ሰይድ አሁን በእንትን

የሚሸፈነውንም ያልሸፈነውን ጨምሮ ወደ አስራ ስድስት ሺህ ሄክታር ነው የሚሸፍነው። ከዚህ ውስጥ ወደ አራት ሺህ ስምንት መቶ ደግሞ ሄክታር የሚሆነው በማሽላ የተሸፈነ ነው። በዚህ ማሽላ ላይ ነው እንግዲህ አርፎ ጥቃት እያደረሰ ያለው። ለጊዜው ከግብርና ጽሕፈት ቤት ያገኘሁት መረጃ ከአስራ አምስት እስከ ሀያ ፐርሰንት የሚሆነውን ሰብል አውድሟል ነው በተለይ ማሽላ ነው። ችግሩን የተመለከቱ ሁለት ሺህ የሚጠጉ የወሎ ዩኒቨርሲቲ ተማሪዎች፣ መምህራኖችና የአስተዳደር ሰራተኞች በወረዳው ስድስት ቀበሌዎች ተገኝተው ለሶስት ቀናት የመከላከል ዘመቻ አድርገዋል።

ሰዎቹ ለተከታታይ ሶስት ቀን ነው ከስልሳ ኪሎ ሜትር በላይ አቋርጦ ነው እንግዲህ በወረዳችን ገጠር ቀበሌዎች ተገኝቶ ከፍተኛ የሆነ የአንበጣ መከላከል ስራ የሚሰሩት ሰብል ማሰባሰብ ስራም በተለይ የሰብል ማሰብሰቢያ መሳሪያ ማጭን ራሳቸው ይዘው መጥተው ተማሪዎችን በማሳተፍ ሊሰበሰብ ያደረጉበት ይዘት ነው ያለው። በዘመቻው መቻው በሰላሳ ሰባት ነጥብ አምስት ሄክታር መሬት ላይ የነበረ የሰባ ሰባት አርሶ አደሮች የደረሰ ሰብል ተሰብስበዋል። በወሎ ዩኒቨርሲቲ የማህበረሰብ አገልግሎትና ስልጠና ዳይሬክተሩ ዶክተር ጌታቸው ጉግሳ ዩኒቨርሲቲ

የተቋቋመበትን ዓላማና የተሰጠውን ተልዕኮ ተመስርቶ ዘመቻውን እንዳካሄደ ገልጸዋል። የዚህ የአንበጣ ክስተቱ ጋር ተያይዞ ያለው በአካባቢው መረጃው እንደደረሰን በራሳቸው ተነሳሽነት ፈቃደኛ የሆኑ ተማሪዎችን ወደ ዘመቻው እንደሄዱ መምህራንም እንደዛው አደረግ ለዘመቻው አስፈላጊ የሆኑ ግብዓቶችን በማሟላት ዩኒቨርሲቲው ወጪ ማድረጉንም አስረድተዋል። ወደ ሁለት መቶ ሊትር ኬሚካል ወደ መቶ የሚሆን የናፕሳክ ወይም ደግሞ መርጫውን ሀምሳ ሀምሳ ለሁለቱ ዞኖች

እንዲታደል አድርገናል። ለማለት ደቡብ ወሎ ዞንና ለኦሮሞ ብሔረሰብ አስተዳደር ልዩ ዞን ከዛም በተጨማሪ ዛፍ ላይ ለመርጨት አመች ሁኔታ ስላልነበረ በጄኔሬተር ታግዞ የሚሰራ ሌላ የመርጫ መሳሪያ ስለነበር አሁንም እሱንም በመግዛት ወደ አካባቢው ይዘን ኪደን እንትን አድርገናል። በጠቅላላ ይህንን ሂደት ለማከናወን ለአይን፣ ለእጅ፣ ለተለያዩ አልባሳት ምናምን ያለውን ጭምር ከአራት መቶ አርባ ሺ ብር በላይ አውጥተናል ማለት

በዘመቻው ላይ የተሳተፈውና የአራተኛ ዓመት የህግ ተማሪው አብራር ሰይድ በቦታው ያየውን እንዲህ ይገልጻል። እጅግ በጣም አሳዛኝ ነው። አንበጣው በጣም በጣም እጅግ በጣም አውዳሚ በሆነ መልኩ ነው እና እያወደመ ያለው ቃል አጥረኛል። በዚ ሁኔታ መንግስት በፍጥነት ቁጥጥር የማያደርግ ከሆነ በቅርብ ታይም ወደ ሰሜን ሸዋና ወደ ኮምቦልቻ እና ሌሎች ምዕራብ ወረዳ አካባቢ ላለመምጣቱ ምንም ዋስትና የለም። ይሁን እንጂ በዚህ ፈታኝ ሰዓት ከአርሶ አደሩ ጎን በመቆሙ ደስታ እንደተሰማሁ ይናገራል። እንደ ከፍተኛ ትምህርት ተቋም ተማሪ እጅግ በጣም ደስተኛ ነኝ እንደ

ኢትዮጵያዊ ዜጋም የዜግነት ግዴታን በመወጣቴ እጅግ በጣም እጅግ በጣም ነው የተደሰትኩት። ምክንያቱም ያንን ሚስቴን አርሶ አደር ህዝብ ለመርዳት ሰላሳ ሰባት ኪሎ ሜትር ያክል በእግር ጉዞ የሰራው ስራ ድካምም አልተሰማኝም። ምክንያቱም ያገበሬ ያንን ሰብል እዛ ቦታ ለማድረስ ብዙ ፕሮሰስ አልፎ ስለሆነ እኔ ደግሞ ለአንድ ቀን ለሁለት ቀን የዘመትኩት ዘመቻ የዜግነት ግዴታም ጭምር ነው ብዬ ነው። ሞሴው ዶክተር ጌታቸው ከስርጭቱ ስፋት ከጉዳቱ አሳሳቢነት በመነሳት በተለያዩ ቦታዎች ላሉ ተቋማትና የህብረተሰብ ክፍሎች ጥሪ አስተላልፈዋል። ስርጭቱ አሁንም እየጨመረ

ነው አንበጣውን በመንጋና ለሰዎች ቁጥጥር ውጭ ስለሆነ የሚመለከተው የማህበረሰብ ክፍል ትምህርት ቤቶች እንደዚሁም ደግሞ የመንግስት መስሪያ ቤቶች በዛ አይነት ነገር ላይ ቢሳተፉ አካባቢውን ወይም ማህበረሰቡን መታደግ ይችላል በአጠቃላይ ደግሞ በሀገርም ደረጃ ላይ ሊያመጣ የሚችለውን የኢኮኖሚ ክራይስንም መታደግ ይቻላል ማለት ነው

የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ ታደሰ ግርማ ለአሜሪካ ድምፅ ሬዲዮ በሰጡት አስተያየት በዞኑ ቃሉን ጨምሮ አርጎባና ወረባቦ ወረዳዎች ያምበጣ መንጋው ተከስቷል ያደረሰውን ጉዳት ተጠንቶ ይፋ እንደሚሆን ተናግረዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።

መስፍንን እናመሰግናለን። አሁን ወደ ቀጣዩ ርዕስ ስንለፍ በቃፍታ ሽራሮ ብሔራዊ ፓርክ በተነሳ የሰደድ እሳት 1500 ሄክታር የፓርኩ ከፊል

ጉዳት እንደደረሰበት ታውቋል። ከአምስት በቶ በላይ ዝሆኖች በፓርኩ የሚገኙ ሲሆን እስካሁን በእንስሳት ላይ የደረሰ ጉዳት እንደሌለ የፓርኩ አስተዳዳሪ ገልጸዋል። የሰደድ እሳቱን ለማጥፋት ጥረት እየተደረገ መሆኑም ተገልጿል። ሙልጌታ አጽባ ዝርዝሩን ይዟል።

በትግራይ ክልል ብቸኛው ብሔራዊ ፓርክ ቃፍታ ሸራሮ ከትናንት በስቲያ አመሻሽ ላይ በተነሳ የሰደድ እሳት ጉዳት እየደረሰበት መሆኑ የፓርኩ አስተዳደር ገልጿል። የሰደድ እሳቱ በፓርኩ ውስጥ የሚንቀሳቀሱ ሕገወጥ የወርቅ ፈላጊዎችና እረኞች የፈጠሩት ነው ሲሉ የፓርኩ አስተባባሪ አቶ ዘነበ አረፋአይነ ለአሜሪካ ድምጽ ተናግሯል። ሪንጎቡ ጠበቆ ከርሸሊት ባሉ አካባቢዎች ነው በጣም ያጠቃውና አካል ዛለን

ዞንም ከወረዳ ማስተዳደርም የሚመለከተው አካልም ሆነን ለመጣቱ የሞኮር ነው። በግምት ወደ አንድ ሺህ አምስት መቶ ሄክታር በላይ የሚሆን ተቃጥለዋል። ዋና መነሻው ደግሞ በዚህ በአንዳንድ ወርቅ ኮፋሪዎችና እዞኞች እንደሚሆን ነው እስካሁን

ያለን መረጃ ምክንያቱ መጀመሪያ የተነሳው እነዚህ እስካሁን አንድ ሺ አምስት መቶ ሄክታር መሬት የፓርኩ ከፊል እንደ ተቃጠለም አቶ ዘነበ ተናግሯል። ያጋጠመው የሰደድ እሳት ፓርኩ ውስጥ በሚገኙ እንስሳት ላይ እስካሁን ያደረሰው ጉዳት የለም ያሉት

አቶ ዘነበ ሆኖም ግን የእንስሳቶቹ መኖሪያና መኖ በእሳቱ ጉዳት ደርሶበታል ብለዋል። በአካባቢው የሚገኙ ሰዎች ከፓርኩ ጥበቃ ሰራተኞች ጋር በመተባበር አቅማቸው በፈቀደ እየተከላከሉ መሆናቸው እና በዛሬ እለት ደግሞ የመከላከያ ሰራዊት አባላት የሰደድ እሳቱ በማጥፋት እያገዙ እንደሚገኙ የፓርኩ አስተባባሪ ተናግሯል። በአካል ገብተን የመከላከል ስራ እየሰራ ነው። ስለዚህ ያው ከቻልን ለማስቆም እንመኩራለን።

ሰው ኃይል አሰማርተናል። ያው እስካሁን በአካል የሞቱ የዱር እንስሳት አላገኘንም፣ ግን የሞተሪቱ አካባቢያቸው ግን ለመቃጠል ችለዋል። ስለዚህ ያን አካባቢያቸው ተቃጠለ ማለት ምግባቸው አጡ ማለት ነው። ዛሬ አመሻሽ ላይ ወደ አካባቢው ደውለን ያገኘነው መረጃ እንደሚያመላክተው እሳቱ በተነሳበት አካባቢ

ማምሻውን ዝናብ ዘንቧል። ቃፍታ ሸራሮ ብሔራዊ ፓርክ በፌዴራል መንግስት የሚተዳደር 2760 ሄክታር መሬት የሚሸፍን ነው። ፓርኩ ከ500 በላይ ዝሆኖች እና በተጨማሪም የተለያዩ እንስሳት የሚኖሩበት መሆኑ አቶ ዘነበ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም

አመሰግናለሁ ሙሉ ጌታ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። 3 ሰዓት ከሰላሳ አንድ ደቂቃ ላይ ነው በስቱዲዮ ሰዓት አቆጣጠር አዲስ አበባ ላይ አሁን በ ሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት።

በነገራችን ላይ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፍላችሁን ስርጭትም እንድትከታተሉ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይም ታገኙናላችሁ። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ሐሳቦቻችሁን አንሸራሽሩ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶር ወይም ከጉግል ፕሌይ

አፓችንን ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ክቡራትና ክቡራን አድማጮች የፕሮግራም ማስታወቂያ ያለ ነው። ለጥያቄው መልስ ነው። ዝግጅቱ አድማጮች ሲዳማ ክልላዊ አስተዳደር ይሁን አይሁን፣ ለምን የሚሉትን አንጻራዊ ሀሳቦች ይዘው

ጥያቄዎቻችሁን እንዲመልሱ ከምሁራን ጋር ለአርብ የፊታችን አርብ ጠዋት ቀጠሮ ይዘናል። በስልክ ቁጥር 2022059942 የውስጥ መስመር 14 በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር አት ቪኦኤ አምሐሪክ ጥያቄዎቻችሁን አድርሱን። የተሳታፊዎቹን ስም በነገ ዕለት እንገልጻለን።

ጥያቄዎቻችሁን ላኩልን። ለጥያቄው መልስ እዚህ ጋር የፕሮዲውሰሯን ግብዣ እናሰማችኋለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ጃን ድራይደን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምናስተናግዳችሁ ሶሎሞን አባትና ትዝታ በላቸው ነን። ቴዎድሮስ

ताजस्वन कथन मेंस इसकी संले ये बेनार्ब जी समस्त शिलास्त्र जी अंधे बे बेतजुताश बत्तर बनाफोटा द जी डरसिश माय शेल्ल

Ah uh -huh.

ምላሽ ስጭኝ በቴዎድሮስ ታደሰ ነው የሰማችሁት። ጋባዣውን ፕሮዲውሰራችንን ብርሃን ኃይሉን እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችንን በነገራችን ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ በተጨማሪ ከአየር ስርጭታችን ከአጭር ሞገድና ከናይል ሳት ስርጭታችን በተጨማሪ ማግኘት ትችላላችሁ። እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ እንገናኝ እንገኛለን። ኢትዮጵያውያን በአሜሪካ

በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስና ከተማዋና አካባቢዋ የሚኖሩ ኢትዮጵያውያን፣ የኢትዮጵያ አሜሪካውያን ማህበረሰብ ማዕከል በይፋ መስርተዋል። ከሎስ አንጀለስ ዘጋቢያችን ዳንኤል አርጋው በማዕከሉ አመሰራረት ዙሪያ ተከታዩን ዘገባ ያልከዋል። ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከዋሽንግተን ዲሲ ቀጥሎ በርካታ ኢትዮጵያውያን የሚኖሩባት ከተማ ናት።

ለረጅም አመታት ያክልም የኢትዮጵያ ማህበረሰብ ማዕከል አልነበረም። ሎስ አንጀለስ የሚገኙ ኢትዮጵያውያንና ኢትዮጵያ አሜሪካውያን በአሳለፍነው ወር የኢትዮጵያውያን ማህበረሰብ ማዕከል በሎስ አንጀለስ በይፋ ተመስርቷል። ሎስ አንጀለስ፣ ኦሬንጅ ካውንቲ፣ ሳን በርናንዲኖ፣ ሪቨርሳይድ፣ ቬንቹራ ካውንቲን ጨምሮ የሚኖሩ ኢትዮጵያውያን የመተዳደሪያ ደንብ በይፋ ጸድቋል። ይበጁኛል የሚላቸውንም የአመራር አካላትን መርጧል።

በትውልድ ኢትዮጵያዊ በዜግነት አሜሪካዊ የሆነ ማንኛውም ግለሰብ የማዕከሉ አባል መሆን እንደሚቻል ከመተዳደሩ ደንብ ያገኘ ነው መረጃ ያመለክታል። ዶክተር ይርዳው ተሰማ ይባላሉ። የኢትዮጵያውያን ማህበረሰብ ማዕከል በሎስ አንጀለስ አዲስ ተመራጭ ፕሬዚዳንት ናቸው። ስለ ማዕከሉ አመሰራረትና የወደፊት አቅጣጫ ዙሪያ ቆይታ አድርገናል።

ዶክተር ይርዳው ተሰማ በሎስ አንጀለስ ከተማ ለረጅም ጊዜያቶች የማህበረሰብ ማዕከል አለመኖሩ እንደ ምክንያትነት ከሚጠቅሷቸው ነጥቦች በመንደርደር ይነሳሉ። ሎስ አንጀለስ ላይ ግን ለምን የለም የሚለውን ጥያቄ እንደው ለመጠየቅ ስንሞክር ያገኘውት ነገር ቢኖር ሰፊ ቦታ ነው። እርስ በርስ ለመገናኘት የማይችል በጣም ሰፊ ከመሆኑ የተነሳ እርስ በርስ ለመያያዝ የሚያስ

የሚመስል ነገር እንዳልነበረ የፖለቲካው የተለያዩ አመለካከቶች ከመኖራቸው የተነሳ አብሮ ለመስራት የማይቻልበት ሁኔታዎች እንደነበሩ ነው የተረዳሁት። እና የሚያሳዝን ነገር ቢሆንም ግን አሁን አሁን የምናየው ደግሞ አውትካም በጣም በጣም ከባለፈው የተማረ ሰዎችን ከባለፈው የተቆቹ አይነት

አይ አድርጌ ነው የማየው። ለምን የለንም የሚል ቁጭት በብዙ ሰዎች ላይ አሁን አያለሁኝ እና እኛ በምናደርጋቸው ቅስቀሳዎችና በዚህ በምስረታ ሂደት ውስጥ በጣም ጥሩ ምላሽ ነው ያገኘናቸው። ያም የባለፈው ቁጭት የያዛቸው ይመስላል። ግሩም የኢትዮጵያ ማህበረሰብ ማዕከል በሎስ አንጀለስ ለማቋቋም እንደው ለምን አያስፈለገ? አላማችሁ ምንድን ነው በአጭሩ?

መልካሙን ካልቸራችን ላለመጣል ነው እንጂ አዲስ አላማ አይደለም። ለአብሮ መኖር፣ አብሮ ማደግ፣ አብሮ መብላት፣ አብሮ መስራት ይሄ በባህላችን ውስጥ ያለ በደማችን ውስጥ ያለ የኢትዮጵያውያን መለያ ነው እና ያ እንዳይጠፋ ነው ይሄንን ማዕከል መኖር አለበት። ያ መጥፋት የለበትም እና እንደውም ከዚህ የተነሳ ምን የሚባባሉ የሚባሉ ተረቶች አሉ

ኢትዮጵያውያን እዚህ ከመጣን በኋላ ማለት ነው፣ አብረውም መኖር አይችሉም አብ ተለያይተውም መኖር አይችሉም። ወቸስ አብረን እንዳንኖር ያደረገን እዚ ጋር የተለያየ የራሳችን የምንወጠርበት ነገር ደግሞ ገጥሞን ተለያይተን ደግሞ መኖር እንዳንችል ይዘነው የመጣ ነው። ያደግንበት አስተዳደጋችን ይሄ ማህበረሰብ ተኮር የሆነው ማንነታችንን ፈጽሞ ከልባችን ልንፍቆ አንችልም።

በፖለቲካ ብንለያይ፣ በሃይማኖት ብንለያይ፣ በዘር ብንለያይ፣ በቋንቋ ብንለያይ፣ የሚገርምህ እነዚህ ሁሉ መለያየቶች ሰው ሰራሾች ናቸው እንጂ ናቹራሊ ውያር ባይንድ የተደረግን ሰዎች ነን አብረን እና ያንን ማንነታችንን ለምን ኤልስ ላይ አናደርገውም? ለምን ጠፋብን? ስለዚህ ወሃብኩ ሪስቶር እንደገና ያንን

ማምጣት አለብን ብለን ነው የተነሳ ነው። እና ያንን ስታደርጋ ብዙ የምትሰራቸው ስራዎች አሉ። ወጣቶችን ማሰባሰብ ትችላለህ። ከብዙ ሱስ ከብዙ የተለያየ ነገር እነዚህ ሰከንድ ጄኔሬሽን ብዙ የሚያልፉባቸው ነገሮች አሉ። የእነሱን ቻሌንጅ እንደዚህ አይደለም። የፓሬንቲንግ እንዴት አድርጎ ኢትዮጵያዊ ቤተሰብ አሜሪካዊ ልጆቹ እንዴት ማሳደግ እንዳለበት

እነዚህ ትላልቅ ሰዎች ሲኒየርስን እንዴት አድርገን ቴክ ኬር ማድረግ እንዳለብን፣ አንዳችን ከአንዳችን በሙያ ቢሆን በስኪል ቢሆን፣ አንድ ሁልጊዜ የሚባል አባባል አለ። በተለይ እነዚህ ጆዎች ላይ አይሁዶች ላይ የሚታየው እነሱ ጋር የገባው ገንዘብ አምስት አይሁዶችን ካላገኘ በስተቀር ከእጃቸው አይወጣም ይባላል። እና ይሄ ዩኒቲ እና ኔትወርክ ስላላቸው ነው እና

እንዲህ አይነት ኔትወርክ ብንሰራ ኢትዮጵያውያንም የየራሳቸውን ኢኮኖሚ ሊያዳብሩ እርስ በርስ መረዳዳት እንችላለን፣ መተጋገዝ እንችላለን። የተማረው ያልተማረውን፣ ሀብታሙ ድሃውን፣ ደካማ ፍርቱ ደካማውን እየደገፈ ተያይዘን እንደ ኮሚኒቲ ማደግ እንችላለን። በጣም ብዙ የኮሚኒቲ

ኮሚኒቲዎች በጣም ማህበረሰባቸውን ኢቨን በሎስ አንጀለስ እንኳ እየጠቀሙ ያሉ ናቸው። ለምሳሌ እነ ኮሪያን ኮሚኒቲ፣ ቻይኒስ ኮሚኒቲ ብዙዎቹ የምንሰማቸው ነገሮች ከዚህ አንጻር ማህበረሰባቸውን በጣም ከኢትዮጵያ የሚመጡ አዳዲስ ወደዚህ የሚመጡ ወደ ካልቸሩ ወደ አሜሪካዊነት ሲስተም ውስጥ እንዴት መግባት እንዳለባቸው ብዙ ልንረዳቸው የምንችል ነገሮች ስላሉ

የዚህ የኮሚኒቲ ሴንተር እና ኮሚኒቲ መቋቋሙ በጣም በጣም ብዙ ጥቅም አለ። ለኛ ኢትዮጵያውያን ተራርቀን በተለያየ ቦታ አመለካከታችንን ማቀራረብ አቅቶን ነው እንጂ በእርግጥ አብረን መስራት እንችላለን እስክንል ድረስ እነዛን ልዩነቶቻችንን አጥፍተን ዩኒፋይድ የሆነ እንቅስቃሴን ያደረግን ጎናችን ቆማችሁ ቀኝ እጃችሁን እንድትሰጡን እና በምትችሉት ሁሉ

የምናቋቁማቸው የተለያዩ ኒውስ ኮሚቴዎች አሉ። በዛ ቮለንቲር የሚያደርጉትን ሰዎች በጣም እንፈልጋለን። በሙያቸው በፕሮፌሽናቸው እነዚህን ያልናቸው በጣም የተለያዩ ዲፓርትመንቶች አሉ። ዌብሳይታችን ላይ ኢሲ ሎስ አንጀለስ ዳት ኦርግ ብላችሁ ብትገቡ ታገኛላችሁ። እዛ ውስጥ ገብታችሁ የምትችሉትን ሁሉ ይሄንን የኮሚኒቲ ሴንተር ራሱን ችሎ ሲቆም ድረስ

እንድትረዱን ለሁላችሁ መንበር ያልሆናችሁ መንበር እንድትሆኑ መንበር የሆናችሁ ደግሞ በምትችሉት ሁሉ እንድትሳተፉ ጥሬን አቀርባለሁ። ዶክተር ይርዳው ተሰማ የኢትዮጵያ ማህበረሰብ ፕሬዚዳንት በሎስ አንጀለስ፣ ለጊዜው እጅግ አድርጌ አመሰግናለሁ። ግርጽ በጣም አመሰግናለሁ ዳንኤል። እኔም ስለተሰጠኝልን። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።

አመሰግናለሁ፣ ዳንኤል ለዘገባው። ክቡራትና ክቡራን አድማጮች፣ ሶስት ሰዓት ከአርባ ሶስት ደቂቃ ሆኗል። አሁን ይቀጥላል ዝግጅታችን ዴሞክራሲ በተግባር ነው።

የወጣቱ ብዛት ከሰባ በመቶ በላይ በሆነባት ኢትዮጵያ በወጣቶች የሚነሱ የመብትና የግዴታ ጥያቄዎችም በዚያው ልክ በርካታ ናቸው። ወጣቶች መብትና ግዴታቸውን በቀላሉ እንዲረዱ ቢታገዙ የሀገሪቱን መጻኢ ዘመን ለማቃናት እንደሚበጅ

ሀብታሙ ስዩም ለዛሬ ለዲሞክራሲ ፕሮግራም ያነጋገራቸው የባህር ዳር ዩኒቨርሲቲ የሕግ መምህር ምስጋናው ጋሻው ያብራራሉ። ለመሆኑ ለወጣቶች የሕግ ግንዛቤ የሚሰጡ በቂ እርምጃዎች ተወስደዋል ወይ በሚለውም ጉዳይ ሙያዊ ምልከታቸውን ያካፍላሉ። መስመሩን ለሀብታሙና እንግዳው።

ሰባ በመቶኛው የኢትዮጵያ ሕዝብ ከሰላሳ ዓመት በታች ዕድሜ ያለው እንደሆነ የሀገርና ዓለም አቀፍ መረጃዎች ይመሰክራሉ። ይህ ህብረተሰብ ክፍል መብቱና ግዴታውን እንዲያውቅ ማገዝ መጻዒ የሀገሪቱን ሁኔታ ለማስተካከል ያለውን መልካም ፋይዳ ብዙዎቹ ይስማሙበታል። ሆኖም ግን ወጣቱ በሀገሪቱ ያሉ ህግጋትን ጠንቅቆ ስለማወቁ፣ እንዲያውቅ የሚያግዙ መርሃ ግብሮችም በቅጡ ስለመዘርጋታቸው ጥያቄዎች ይነሳሉ። ለዛሬ በባህር ዳር ዩኒቨርሲቲ

የሕግ መምህር ከሆኑት አቶ ምስጋናው ጋሻው ጋር በማድረገው አጭር ቆይታ ለወጣቶች የሕግ ግንዛቤ መዳበር መደረግ ስለሚገባው ጉዳይ እንጨዋወታለን። ውይይታችን የሚጀምረው ወጣቶች መብትና ግዴታቸውን ለማወቅ ለምን መስጋት እንዳለባቸውና መብትና ግዴታቸውንም ሊያስተምሯቸው የሚችሏቸውን ሰነዶች ይዘት በአጭሩ ከሚያወሱበት ነው።

ወጣትነት እንደሚታወቀው ከልጅነት ወደ ጎልማሳነት የእድሜ ክልል ሽግግር የሚያደርጉበት ጊዜ ነው። ወጣቶች የተለያዩ ፍላጎቶች፣ የተለያዩ መብቶችን የሚያነሱበት የእድሜ ክልል ነው። አንዳንድ ጥናቶች እንደሚያሳዩት የህግ ጉዳዮች በሰዎች ላይ ተጽዕኖ ከሚያሳድሩበት የእድሜ ክልል ውስጥ ይሄ

ወጣትነት ላይ ከፍ ብሎ ይታያል የህግ ተጽዕኖ ማለት ነው። እነዚህም የህግ ሰነዶች በተመለከተ በእኛ ሀገር በተለያዩ የህግ ሰነዶች ላይ እናገኛቸዋለን። በተለይ የእኛን ሀገር ህግ የፍትሐ ብሔርና የወንጀል ብለን ብንከፍለው የፍትሐ ብሔር ህጎችን በተመለከተ የንብረት ህግን በተመለከተ ከአሰሪና ሰራተኛን ህግን በተመለከተ የቤተሰብ ጋር በተያያዘ የውርስ

ጉዳዮችን በተመለከተ የውል ጉዳዮችን በተመለከተ የምናገኝበት የህግ ክፍል ነው። ይሄ የፊታብሔር ህግ የምንለው ማለት ነው። ከዚህ ውጭ የወንጀል ህግ አለ። በተለይ በሀገሪቱ ወንጀል ተብሎ በተደነገጉ ጉዳዮች ላይ የሚያስቀጡ ጉዳዮችን በተመለከተ እና ቅጣት የቅጣት ዝርዝሮችን በተመለከተ የምናገኝበት የህግ ክፍል ነው የወንጀል ህግ የምንለው። ከዚህ ውጭ እነዚህን ሁለት የፊታብሔርና የወንጀል ህጎች

ለማስፈጸም የተቀመጡ ወንጀል የስነ ስርዓት ህግና የፍታብሔር የስነ ስርዓት ህግ የሚባሉ አሉ። ሀገሪቱ ላይ ካሉ ህጎች በተጨማሪ አለም አቀፍ የህግ ሰነዶችን ይኖራሉ። ሀገሪቱ አጽድቃቸው የህግ አካል ያደረገቻቸው ማለት ነው።

ስለዚህ በአጠቃላይ የወጣቶች መብትና ግዴታ ተዘርዝሮ የምናገኝበት የምናገኝባቸው የህግ ሰነዶችን በአጭሩ እንደዚህ አድርጎ ማስቀመጥ ይቻላል። ከመብታቸው አንጻር ብቻ ሳይሆን ግዴታዎቻቸውንም ለመወጣት ማለት ነው። ይሄ እድሜ እንግዲህ ከፍተኛ ቁጥር ያለው የህግ ጥያቄ የሚነሳበት መሆኑ እውቅ ቢሆንም እነዚህን ህጎች ወጣቶች በሚገባቸው ቋንቋ ቶሎና በጊዜ ሊያገኙት በሚችሉበት ሁኔታ

ለማቅረብም ሆነ ለማስተማር እየተደረገ ባለው ጥረት ላይ ምን አይነት አስተያየት ይኖረውታል? አሁን ከዚህ ወጣቶች ላይ ተፈጻሚ የሚሆኑ ህጎችን ስናይ ይሄ በወጣትነት ጊዜ ላይ የሚታይ ባህሪን፣ በወጣትነት ጊዜ ላይ የሚታይ ተግባርን ለማስተዳደር የሚወጡ ህጎች ናቸው። ስለዚህ ለዚህ ህብረተሰብ ክፍል የሚሆን ህግ ማዘጋጀት እንዲሁም ደግሞ ማሳተም፣ ማሰራጨትና ማስተማር በዋናነት የመንግስት ተፈጥሯዊ ግዴታ ነው።

ህግን አለማወቅ ከኃላፊነት ወይም ከተጠያቂነት አያድንም፣ የሚል የህግ መርህ እንዳለ ሁሉ አንድን ሰው ሳታሳውቅ አትቅጣ የሚል ደግሞ ራሱን የቻለ ትልቅ መርህ አለ በህግ። ስለዚህ መንግስት ወጣቶችን ለማሳወቅ ለማስተማር፣ እንዲሁም ደግሞ በትክክል የባህሪ ለውጥ እንዲያመጡ በማድረግ ሂደት ላይ ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ

ወይም ደግሞ በአፍ መፍጫ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳተም እና የማሰራጨት ተደራሽ ማድረግ ግዴታ አለበት። ኦፍ ኮርስ ይሄ ግዴታ ሁሉ ጊዜ የመንግስት ብቻ ላይሆን ይሆን ይችላል። የመንግስታዊ ያልሆኑ ድርጅቶች እና የትምህርት ተቋማትም ይሄ ግዴታ ይኖርባቸዋል።

ከዚህ አንጻር ስናይ እኛ ሀገር ላይ አይደለም ለወጣቶች ለህፃናት ለሴቶች ለአረጋውያን ለእንደዚህ ለእንደዚህ አይነት የህብረተሰብ ክፍሎች የሚመች መልኩ የማቅረብ ብቻ ሳይሆን አጠቃላይ የህግ ዝግጅት እና የህግ ስርጭት ላይ ከፍተኛ ችግሮች አሉ የህግ ባለሙያዎች እጅ እንኳን የማናገኛቸው ህጎች በርካታ ናቸው እንደሚታወቀው የነጋሪት ጋዜጣ አዋጅ ቁጥር ሶስት አስራ ዘጠና አምስት ብናይ

ህጎች ታትመው በነጋሪት ጋዜጣ መውጣት እንዳለባቸው ያስገነዝባል። ነገር ግን ህጎችን የማሳተሙ ባህል በኛ ሀገር ደካማ ነው። ከህግ ዝግጅት ጀምሮ ከህግ ህትመትና ስርጭት ላይ በርካታ ስራዎች ይጠበቃሉ ማለት ነው። በተለያዩ ቦታዎች ግጭቶች እና የጠበኝነት መንፈሶችን ያለን በእነዚህ ሂደቶች ውስጥ ደግሞ

ቀደምት ተሳታፊዎች ወጣቶች ናቸው። ምናልባት እነዚህን ነገሮች ለመቀነስ መሰል ትምህርቶችና መሰል የህግ ስርጭቶች የሚያግዙት ነገር ይኖር ይሆን? በወቅታዊ የሀገሪቱ ሁኔታና የወጣቶች እንቅስቃሴ

ከእነዚህም ችግሮች ያለፉ ፖለቲካዊ ምክንያቶች ያላቸው በርካታ ምክንያቶችን ልንጠቅስባቸው የምንችለው ችግሮች ናቸው። በዋናነት ግን ወጣቱ እንደሚቀጣ የሚያውቃቸውን ሕጎችም ነው እየጣሰው ያለው አሁን የሚያውቃቸውንም ሕጎች ነው። ምክንያቱም ከጀርባ የሚገፋው የተለያዩ ምክንያቶች ስላሉ ማለት ነው። ሆኖም ግን እንደ ሀገርም ግን ቅድም እንደ ጠቀስኩት፣ ሕጎችን የሚያስቀጡ ተግባራትን

እንደዚሁም ደግሞ ዜጎች መብታቸውንም እንዲጠይቁ ከማድረግ አንጻር በርካታ ክፍተቶች አሉ። ዋናው ችግር እዚህ ላይ ከመንግስት አንጻር ለማየት መብታቸውን እንዲያውቁ ስለማይፈለግ፣ በተለይ ከቅርብ ዓመታት ወዲህ መብቱን የሚጠይቅ መብቱን የሚያውቅና የሚጠይቅ ትውልድ ከማፍራት አንጻር በነበሩ ክፍተቶች ዜጋው ግዴታውንም እንዳያውቅ ሆኗል። ምክንያቱም

አንድ መብት የግዴታ ነጸብራቅ ነው። መብቱን እንዳያውቅ በተሰሩ ስራዎች ዜጎች ግዴታቸውንም እንዳያውቁ ሆነዋል። ምክንያቱም አንድ ሰው መብቱን ሲያውቅ እሱ መብት የሌላው ሰው ግዴታ እንደሆነ ያውቃል፣ የሌላ ሰው መብት የእሱ ግዴታ እንደሆነ ያውቃል። እንዳለ አብዛኞች ጥቃቶች ጥቃቶች የሚፈጸሙት ሰው መግደል ወንጀል መሆኑን ካለማወቅ ነው ብዬ አላስብም ወይም

ሰው መግደል ተጠያቂነትን እንደማያመጣ ካለማወቅ ነው ብዬ አላስብም። ያው በርካታ ምክንያቶች ሊኖሩ ስለሚችሉ ማለት ነው። አድማጮቻችን በዚህ ርዕሰ ጉዳይ ላይ ይበጃል የሚሉትን ሀሳብ ከሚያካፍሉን አካላት ጋር ተጨማሪ ውይይቶች እናደርጋለን። ለዛሬው የባህር ዳር ዩኒቨርሲቲ የህግ መምህር የሆኑትን ምስጋናው ጋሻውን እናመሰግናለን።

እኔም ሀብታሙን አመሰግናለሁ። ክቡራትና ክቡራን አድማጮች እናንተም ሐሳቦቻችሁን አንሸራሽሩ ባሉት የአሜሪካ ድምፅ መድረኮች ሁሉ። ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ

ፍሬወይኒ መብራህቱ የኢትዮጵያውያን ሴቶች የወር አበባቸውን በንጽህና እንዲቀበሉ በማገዝ ደጋግመው እንዲጠቀሙ የሚያስችል የግል የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ የዚህ ዓመት የሲኤንን ጀግኖች የሕዝብ ምርጫ ላይ ከአስሮቹ ምርጦች አንዷ ሆናለች። ኤደን ገረመው ስለ ስራዋና ስለ ውድድሩ ፍሬወይኒን አነጋግራ

ተከታዩን አዘጋጅታለች። ኢትዮጵያዊቷ ፍሬወይኒ የመብራቱ የዘንድሮ የ2019 ዓ ም ምርጥ 10 ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ እውቅና ያለው ውድድር ላይ ከምርጦቹ አስር ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበረከት ላይ ላለችው አስተዋጽኦ ነው።

ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ እያመረተች ከ300 ሺህ በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች። እኔ ቤተሰቦች ትንሿ ነኝ። ሁሉም ስኒ በላይ ናቸው። ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለ ይህን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝ።

ከዛም አልፎ ያው ስንሸማቀቅ የሞዴሱን ጉዳይ ሳናውቅ ያደጉ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ። እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጸዋል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ፣ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐርማርኬት ማርኬት ሄደሽ የሞዴሱን ምርጫዎች ስታይ በጣም በአድናቆትና እንዴት እድለኛ ነኝ የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር

ቶቻችን፣ እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው። በዛ ሰዓት እኔ ጭንቅላሴ ላይ ማስብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር

መብቀረፍ አለ በውጭ ሀገር ቆይቷ ኬሚካል ኢንጂነሪንግ ያጠናችሁ ፍሬዌኒ ከአመታት ቆይታ በኋላ ወዳደገችበት ቀይ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል። ወደ ሀገራችን ስንመለስ ሲል አሁንም ማወቅ መፈልጉ ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ትጠብቅ ነበረ። ተቀይሮ ይሆናል ወይ ያል መጠየቅ ስጀምር ለሴቶች በጣም በመሰቀቅ ምንድን ነው ፊታቸውን እያገሩ ለምንድን ነው ይሄንን ጥያቄ

የምትጠይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቃ በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላለን። እንዴት እንደ ቧንቧም የሚፈትጥ ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝና ና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው።

ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቴን የማያውቁ ህዝብ ነው ያለ። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትች የሚለውን መቀረፍ አለበት በቃው በፈረንጅ ከሁለት ሺ አምስት ጀምሬ ጽናት ጀመርክ ነ ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለ ሞዴስ። ስለዚህ እኔም ማስበው ያለሁትን ከቅዜ ተመልሶ ጥቅም ላይ የሚውል ነገር ግን

ለሴቷ በቃ ተተሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣሚ መሆን አለበት። ከባቢን ብክለት የሚቀንሱ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው።

ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረ ሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወረሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ። የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስግቶ ከአምስት አመት በፊት

ተባብረው በሪሰርች ደግሞ ታግዞ ማለት ነው። በዘጠኝ የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየነው አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሆን ወንድም ይሁን ይህንን አውቆ

እንደ ኖሩ ሳይሆን በመሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከሶስት መቶ ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርጓል። እንኳ ሴት ምን ትለኛለች? ነጭ ልብሳችን ልናደርግ አረግሽን ያለ መሸማቀቅ። ይህ ማለት የደስታ ቀን ሆነ። ከሐዘን ከሐዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህምን ሲሉሽ ታዲያ ምን ያህል ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ

እንግዲህ ይህንን ቶፕቴን ወይም አስሩን ላይ ደረጃ የደረስ ነው ትልቅ ትልቅ ፋይዳ አለው አሁን የምጠይቀው ለኢትዮጵያኖች ኖች ሞላ ለሞላው አለም ህዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዳት ካም የሄዳችው ድምጻችሁን እንድትለግሱልን

በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናፈፍን ድምጻችን ብትሰጡኝ በትህትና ጠይቃለሁ።

ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ መቶ ሺ ዶላር የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ

አመሰግናለሁ ኤደን ገረመው ለዘገባው። ፍሬወይኔ መብርሃቱ ስለ ስራው እንኳን ደስ ያሉት፣ መልካም እድል እንመኛለን። የፕሮግራም መልእክት አለን። ቀጥሎ የጥያቄዎ መልስ ነው።

የፕሮግራም ማስተዋወቂያችን የፕሮግራሙ አዘጋጅና አቅራቢት ትዝታ በላቸው እዚሁ ስቱዲዮ አለሽ አጠገቤ። ምን ይሆን ያዝ? አዎ የያዝ ነው እንግዲህ የሲዳማን በደቡብ ክልል ውስጥ መቆየት የሚደግፉና በአንጻሩ ደግሞ ሲዳማ ራሱን የቻለ ክልል መሆን አለበት የሚሉ ምሁራንን ለማቅረብ ነው ዝግጅቱ።

ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳውን እንዲፈትሹልን ነው የምንጠይቀው። አድማጮች እንግዲህ ጥያቄዎቻቸውን እንዲልኩልን እንጋብዛለን። ጥያቄዎቻችሁን ላኩልን። እንግዲህ ክቡራትና ክቡራን አድማጮች በቀጥታ ማቅረብ የምትፈልጉም ደግሞ ካላችሁ በኢሜይል የስልክ ቁጥሮቻችሁን ወይም በፌስቡክ አሳውቁን፣ መልሰን እንደውልላችኋለን እንግዶቹ እንደቀረቡ። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ኢሜይል ኤች ኦ

ኦርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ አት ቪኦኤ አምሃሪክ በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ጥያቄዎቻችሁን አንሸራሽሩ እንዲደርሱና አድርጉ። የተሳታፊዎቹን ስም በነገው ምሽት ስርጭታችን እንገልጻለን። ዝግጅታችን ተጠናቀቀ።

የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸው በአንቺው ስምና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ትዝታ በላቸው ነን። እስከ ነገ አብራችሁን ስለቆያችሁ እያመሰገን እንለያለን። ደናደሩ የትግርኛ ዝግጅት ይቀርባል። ከኛ ቀጥሎ በእኛ በኩል ጤና ይስጥልን